የህግ ማስከበር ዘመቻው ያስገኘው ውጤት በቶሎ እንድናገግምና ከሰራዊቱ ጋር እንድንቀላቀል የሚያነቃቃ ነው ሲሉ በትግራዩ ጦርነት የቆሰሉና በጎንደር ዩኒቨርሲቲ ሆስፒታል ሕክምና እየተከታተሉ የሚገኙ የኢትዮጵያ መከላከያ አባላት ተናግረዋል። በዚሁ ሆስፒታል እየታከሙ የሚገኙ የትግራይ ልዩ ኃይል አባላት ደግሞ ዓላማ ለሌለው ጦርነት ዋጋ ከፈልን ሲሉ ነው ሀሳባቸውን ለአሜሪካ ድምጽ ያካፈሉት። የጎንደር ዩኒቨርሲቲ ሆስፒታል በበኩሉ በጦርነቱ ለቆሰሉ ሁለቱም ወገን ተዋጊዎች የሕክምና አገልግሎት ሲሰጥ መቆየቱን አመልክቷል። ወደ አካባቢው ያቀናው ዘጋቢያችን ዮናታን ዘብዲዎስ በጦርነቱ ወቅት ከሰራዊቱ መተላለፊያዎች አንዷ ከነበረችው ጎንደር ለዛሬ ተከታዩ ልኳል። የሰሞኑ ጦርነት ያበቃ ቢሆንም ትቷቸው የሄደው ጠባሳዎችና ምልክቶች የነበረውን ሁኔታ ሊመሰክሩ አሁንም ያሉበት አሉ። ጦርነቱ በተካሄደበት የትግራይ ክልልና አጎራባች በሆነው የአማራ ክልል አንዳንድ ከተሞች የተገኘ ሰው እነዚህን ምልክቶች ሊያስተውል ይችላል። ለሶስት ሳምንታት በተካሄደው ህግ የማስከበር ዘመቻ የኢትዮጵያ መከላከያ ሰራዊት እንዲሁም የአማራ ልዩ ኃይልና ምልሻ መተላለፊያ በር ሆና ያገለገለችው ታሪካዊቷ የጎንደር ከተማ ቁስለኞችን ማክማለች። በጦርነቱ ቁስለው ወደ ጎንደር ዩኒቨርሲቲ ሆስፒታል ከገቡት የተወሰኑ ታዲያ አሁንም በዛው ይገኛሉ። እኔ ፍቅሬ ይባላለው ከጎንደር ዩኒቨርሲቲ ሆስፒታል አጥንት ስብራት ክፍል ዋርድ ሰራተኛ ነኝ። በዚህ ሆስፒታል መንግስት የህግ ማስከበር በሚያደርገው ዘመቻና በህዋት ልዩ ሀይል መካከል በተደረገው ጦርነት ሁለቱም ታካሚዎች ናቸው የምናክማቸው ማለት የመከላከያ ሰራዊታችንና የህዋት ልዩ ሀይል ሚሊሻ ሁለቱንም በእኩል መንገድ ነው እኛ እየረዳን ያለ ነው። ኢትዮጵያውያን ናቸው፣ ወገኖቻችን ናቸው። ሁለቱም ወድቀው ብታገኝ እኩል አንስተህ ሀክም ነው የሚለው ዓለም የገባ ነው፣ መሐላም የገባ ነው። በዚሁ ነው። ስለዚህ ማንም ይሁን እንኳን የገዛ ወገኖቻችን የውጭ ጠላትን ቢሆን ወድቆ ብናገኝ እኛ በሕክምና ሕግ መሰረት ወገንንም ጠላትንም እኩል አንስተ ነው የምትረዳው እና በዛ መሰረት ነው እኛ የምንማራው የሆስፒታሉ የአስተዳደርና የልማት ዋና ዲሬክተር አለም አቀፍ እንደ ፌዴራል መንግስት ወይም እንደ ፌዴራል መስሪያ ቤቱ የሆስፒታል እስከሆነ ድረስ የፌዴራል ህ መንግስት ነው። የማንም የከሌ ነው የከሌ ነው የሚባል የለም። ከወታኛው ወገን የሚሆን ከኛ ወገን የተዋጉ መከላከያዎች የሚሆኑ ልዩ ሀይሎች ሆስፒታል ሰርቪስ ከመስጠት ስለሆነ ዋናው ትልቁ አላማችን ሁሉም ሰው ለእኛ አንድ ነው። እኛ ሁሉንም በአንድ አይንና በአንድ አይን ብቻ ነው የምናየው። ከእነዚህ ታካሚዎች ውስጥ አብዛኛዎቹ ጦርነቱ እንደተጀመረ ወይም መካከል ላይ የቆሰሉ ሲሆኑ መቀሌ በኢትዮጵያ መከላከያ ሰራዊት ቁጥጥር ስር መግባቷን የሆነውን ነገር ሁሉ የሰሙት እንደተኙ ነበር። ወደኋላ መለስ ብለው እና በጦርነቱ የመጨረሻ ውጤት ስሜት ውስጥ ሆነው ሀሳባቸውን ለቪኦኤ አካፍሏል። ሃምሳ አለቃ ወንዳፍራው ዘውዱ ሁለተኛ ብርጌድ አስራ ሁለተኛ ክፍለ ጦር አንደኛ ሻለቃ አባል ሲሆኑ የገጠማቸውን እንዲህ ሲሉ ነግረውናል። መጀመሪያ ትልቁ ነገር ጣሪ ከዛ ነበሩት ስተፈባል ቃኝና መሀንዲስ

እና ሐኪሞችም እዚህ ያሉት ሁሉም በቃ ቁስላችን ቁስላችን አድርጎ ነው የማዩት። በቃ ቀን ማታም ከኛ ነው ያሉት። ሀምሳ አለቃ ወንዳፍሮም አሁን ከወደቀበት አልጋ አድኖ ከጓደኞቹ ጎን ቆሞም አገሩን ኢትዮጵያን የሚጠብቅበትን ጊዜ ይናፍቃል። ብዙ ነው የተመታሁት እጄ እግርን ወደምን መተመታው ግን ተሽለኛ ወደፊት ከጓደኞቼ ጋር በቀጠለዚህ ሀገር ደስ ይለኛል

ሁኔታው ጥሩ ስላልሆነ ማለት ነው። በኢትዮጵያ መከላከያ ሰራዊት እና በትግራይ ልዩ ኃይል መካከል ለሳምንታት በዘለቀው ጦርነት የተጎዱ የሁለቱ ወገን ሰራዊቶች በአማራ ክልል ማዕከላዊ ጎንደር ዞን በጎንደር ዩኒቨርሲቲ ሆስፒታል ጎን ለጎን በአንድ ዋርድ ውስጥ ሕክምና የተከታተሉ መሆናቸውን ቪኦኤ በስፍራው በመገኘት አረጋግጧል። ለህወሓት በመደገፍ በትግራይ ክልል ልዩ ኃይል ስም ሲዋጉ ከነበሩ መካከል አንዱ የሆነው የ22 ዓመት ወጣት ተስፋ ሚካኤል አባዲ ገብረመድን ለደሞዙ ስል ከአስር ወራት በፊት ልዩ ኃይሉን ቢቀላቀልም ከማን ጋር እንደሚገጥም አላውቅም ነበር ላለው ጦርነት መታጨቱን ያወቀው በጥይት ተመትቶ የሚያነሳውን ወገን አቶ ኋላም በመከላከያ ሰራዊት እጅ መውደቀን ሳውቅ ነበረ ብሏል። የደረሰበትን ጉዳትና በጎንደር ዩኒቨርሲቲ ሆስፒታል እየተሰጠ ያለውን የህክምና አገልግሎት ገልጿል። ህክምናው እኔ እንደ ጠበቁ በጣም አሪፍ ነው። ህክምናው ከመጣው ማለት ነው አንድ ሌሊት ራጅ ተነስቻ ከዛ ትሰራልኝ ክትሰራልኝ በኋላ አሁን እያጣጠቡኝ ም ማስታገሻ ምናምን እየሰጡኝ ዶክተሮች ሀ አራት ሰዓት ቆሞ ነው የሚያድሩት። በጣም አሪፍ ነው። በጣም ከእግር ተረከዝ ጫፍ እስከ ጉልበቱ ድረስ የገባውን ብረት ሲመለከት፣ ይህንን ሁሉ መስዋዕትነት የከፈልኩት ለማንና ለምንድን ነው የሚለው ጥያቄ በአእምሮ በመጣ ቁጥር እንቅልፍ እንደሚነሳው ተናግሯል። አሁን ልጃሬ ግባ ማለት ነው። ለማንም ብዬ አይደለም፣ ለመንግስት ብዬ አይደለም፣ ለምንም እኔ ተማር ነበር በርኳልኩ አይደለም። ከዛ ለደሞዝ ብዬ ነው ስራ ሲያጣ ነው እንጂ እኔ በቃ አሁን ሲያስበው ማለት ነው። ግራ ነው የሚገባኝ። ለምንድን ነው ይሄን የከፍልኩን? ሲል እኔ አሁን ለሪች አልተኛም። በጣም ነው የምጨንቀኝ። አሁን ለማን ብዬ ነው እንደዚህ የተጎዳሁት ነው ሚ አሁን እኔ በጣም በጣም ነው የሚገርመኝ። መከላከያዎቹ እራሱ የኛ ቤተሰብ አለሁ ከቤተሰቦች ጋር እንደተዋጋለሁ ብዬ አስባለሁ። አላሰብኩትም እዛ ስንደር ተገድለን ግ እንጂ ምን ያውቃለሁ ብሎ ነው እንዴት። ባልታቀደና ባልታሰበ ጊዜ የተጎዱ ሰራዊቶችን የማከም ግዴታ የተጣለበት የጎንደር ዩኒቨርሲቲ ሆስፒታል የስራ ጫና ቢኖርበትም በጎንደር ከተማ ህዝብ ቀናነትና ከፍተኛ ድጋፋቸው ፈተናውን እየተወጣ መሆኑን ለመረዳት ችያለኝ። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ጎንደር።